ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ሐምሌ 30 2012 ዓ ም ዝግጅታችን ጀመረ። በኢትዮጵያ ለመጀመሪያ ጊዜ ከፍተኛ የትምህርት ተቋማት የሙሉ ጊዜ የድረገጽ ወይም የኦንላይን ትምህርት ማካሄድ እንዲችሉ የሚፈቅድ መመሪያ ይፋ ሆነ። ምን ያህል ተማሪ ይመዘገባል የሚለውን የሚወስነው ምን ያህል ተቋም መስፈርቱር አሟልቶ ወደ ስራ ይገባል በሚለው የሚወሰን ይሆናል። ያው ሁለተኛው ተማሪ ኦንላይን ለመማር ተማሪዎች ሊያሟሏቸው የሚገቡ ቅድመ ሁኔታዎች ተቀምጠዋል። በከፍተኛ ትምህርት አግባብነትና ጥራት ኤጀንሲ የእውቅና አሰጣጥ ዘርፍ ዳይሬክተር አቶ አብይ ዲባይ ናቸው። በአብይ ርዕስ ይዘናቸዋል። ጤና ይስጥልኝ። እንደምናመሻችሁ ክብራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን በፌስቡክ ላይቭና በአሀዱ ራዲዮ 94 ነጥብ 3 ላይ በቀጥታ ማዳመጥ ትችላላችሁ። ንጉሱ ታምሬ ስርጭቱን ያቀናብርልናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ስጥልን። እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። ከኢትዮጵያ ከደረሱን ዘገባዎች ጀምራለሁ። በአማራ ክልል በሚቀጥሉት ሁለት ሳምንታት ከሀምሳ ሺህ በላይ ለሚሆኑ ሰዎች የኮሮና ቫይረስ ምርመራ ለማካሄድ ማቀዱን የክልሉ የጤና ቢሮ አስታወቀ። ምርመራው የሚካሄደው ለቫይረሱ ተጋላጭ በሆኑ የህብረተሰብ ክፍሎችና በቤት ለቤት አሰሳ ጭምር እንደሆነ የጤና ቢሮ አስታውቋል። በቤት ለቤት አሰሳ ምርመራ ወቅት አልመረመርም ማለት እንደማይቻል የጤና ቢሮው አስገንዝቧል። ከባህር ዳር አስቴር ምስጋናው ዝርዝሩን ይዛለች። የኮሮና ቫይረስ ስርጭትን ለመቆጣጠርና በሀገር ላይ የሚያስከትለው ማህበራዊ ኢኮኖሚያዊ እና ፖለቲካዊ ቀውሶችን ለመቀነስ ፌዴራል መንግስት ለሁለት ሳምንታት የሚቆይ ማህበረሰብ አቀፍ ንቅናቄ ሊጀምር መሆኑን ከሰሞኑ ገልጿል። በማህበረሰብ አቀፍ ንቅናቄውም ከ ሁለት መቶ ሺህ በላይ ሰዎችን ምርመራ ለማድረግም አቅዷል። ከዚህ እቅድ በመነሳት የአማራ ክልል ጤና ቢሮ በሁለት ሳምንታት ውስጥ ከ ሁለት ሺህ በላይ በቫይረሱ የተያዙ ሰዎችን ለማግኘት እቅድ መያዙን የአማራ ክልል ጤና ቢሮ የእቅድ ዝግጅት እና ክትትል ግምገማ ዳይሬክተሩ ሪት ዳይሬክተር አቶ ተክለ ሃይማኖት ገብረ ሕይወት ተናግረዋል። አሁን የምንሰራው ያቀድነው ወደ ሀምሳ ሺህ ሀምሳ የሚሆኑ ምርመራዎችን እንሰራለን። ይህንን ስናደርግ ግብአት የሚሆነው ለምርመራው እንግዲህ አንደኛ ተቋማት ናቸው፣ ቴጣ ተቋም ሄዶ ነው። ሁለተኛ ደግሞ የቤት ለቤት ቅኝት ነው። በሶስተኛ ደረጃ ከቤት ውጭ ያሉ ለምሳሌ የአረጋውያን መጦሪያ ካሉ፣ ማረሚያ ቤቶች አሉ፣ ኢንዱስትሪ ካምፖች አሉ፣ በሃይማኖት ምክንያት ለምሳሌ የጸበል ቦታዎች አገልግሎት የሚሰጡ ካሉ አሁን ተለይቶ ኢንተርቬንሽን ይወሰዳል ከነሱ ከ60 ሺህ በላይ የሚሆኑ መመርመሪያ ኬቶች ወደ እኛ ክልል ገብተዋል ማለት ነው። ቤት ለቤት በሚደረገው ምርመራ የጤና ኤክስቴንሽን ባለሙያዎች ከጸጥታ ኃይሉ ጋር በመሆን የሚሰሩ ሲሆን አልመረመርም ማለት እንደማይቻል ተናግረዋል። አንድ ሰው ከታማሚ ጋር ንክኪ ይኑሮት ናሙና ይወሰድልህ ሲባል እምቢ ማለት አይችልም፣ በሕግ ይገድናል ማለት ነው። እናስተምራለን መክረን ነው የምናደርገው። እዛ ደረጃ ይደርሳል የሚል ተስፋ ወይም ደግሞ ጥርጣሬ የለንም። እዛ ድረስ አልፎ የሚሄዱ ካሉ ግን በዓለም አቀፍ የጤና ድንጋጌዎች ህግጋት መሰረት አንድ ሰው ለማህበረሰብ ተጋላጭ ወይም ደግሞ በሽታ ሊያዝዛነት ይችላል ተብሎ ከተጠረጠረ ቁጥጥር ስር የመዋል አስፈላጊዎች ምርመራ የማድረግ ህጉ ይፈቅዳል። ስለዚህ ከዛ አንፃር እንዲመረመሩ ይደረጋል። ቢ የሚሉ ካሉ የፀጥታ አካላት አብረው ይኖራሉ ከጤና ኤክስቴንሽኗ ጋር ማለት ነው። ይህ ስራ የሀገሪቱን መጻኢ ሁኔታ ከኮቪድ ጋር ስንቀጥል እንግዲህ በዓለም ጤና ድርጅት ትንበያና ምክረ ሀሳብ መሰረት በሽታ ለረጅም ጊዜ ይቆያል፣ ከዚህም በኋላ እየተባለ ነው። ስለዚህ እንደዚህ ስቴት ኦፍ ኤመርጀንሲው ሎክዳውኖች እየተደረጉ ነው። የሚቀጥለው የሚለውን ነገር ለመወሰን የሚረዳ ዘመቻ ስለሆነ ማህበረሰቡ ተባባሪ መሆን አለበት። ማለት የዚህ ዘመቻ ውጤት ለቀጣይ የሀገሪቱ የፖለቲካ ሁኔታ፣ ለቀጣይ የሀገሪቱ የኢኮኖሚ ሁኔታ፣ ለቀጣይ የሀገሪቱ የማህበራዊ ሁኔታ የሚወስን ስለሆነ ማህበረሰቡ ለዚህ ዘመቻ ተሳታፊና ተባባሪ መሆን ሳይሆን መሪ መሆን ይጠበቅበታል፣ የሚል መልእክት ማስተላለፍ ፈልጋለሁ። ከምርመራ ውጤት ጋር በተያያዘ ከዚህ በፊት ሲፈጠር የነበሩ ችግሮች ሙሉ በሙሉ መስተካከላቸውን ነው ዳይሬክተሩ አክለው የገለጹት። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው፣ ባህር ዳር። አስቴርን አመሰግናለሁ። የትግራይ ክልል ምክር ቤት ምርጫን በተመለከተ በክልሉ ህገ መንግስት ላይ ማሻሻያ ማድረጉ ተገልጿል። ምክር ቤቱ ዛሬ ባካሄደው አስቸኳይ ስብሰባ የክልሉ የምርጫ ስርዓት በቅይጥ ትይዩ የምርጫ ስርዓት እንዲተካ መወሰኑን የገለጸው ሙሉጌታ አጽብሀ ከመቀሌ ዝርዝሩን ይዟል። የትግራይ ክልል ምክር ቤት አምስተኛ ዘመን ዘጠነኛ አስቸኳይ ጉባኤ በዛሬው ዕለት በመቀለ ከተማ አካሂዷል። ምክር ቤቱ በጉባኤው የክልሉ ህገ መንግስት አንቀጽ 48 ንዑስ አንቀጽ ሁለት በማሻሻል በክልሉ ከዚህ በፊት የነበረው የአብላጫ ድምፅ የምርጫ ስርዓት በመቀየር በቅይጥ ትይዩ የምርጫ ስርዓት እንዲተካ በማድረግ ተግባራዊ ይሆናል ተብሏል። የምክር ቤቱ የህግና አስተዳደር ቋሚ ኮሚቴ ሰብሳቢ አቶ ሞገስ ታፈረም ከአብላጫ ድምፅ ስርዓት ወደ ቅይጥ ምርጫ ስርዓት ማሸጋገር ነው የነበረው። ስለዚህ የቅይጥ ምርጫ ስርዓት በትክክል አሁን ላለንበት ለትግራይ ህዝብና ለትግራይ ክልል የኢኮኖሚ ማህበራዊና ፖለቲካ አስተሳሰብ እድገት የሚመጥን ሆኖ ስለተገኘ ይሄ ቅይጥ ስርዓት ተግባራዊ እንዲሆን በሚል የህገ መንግስታዊ ማሻሻያ በሙሉ ድምፅ አጽድቋል። ይህ የምርጫ ስርዓት ማሻሻያ ቀድሞም ጥናት የተካሄደበት ነው ብለዋል አቶ ሞገስ። በክልሉ ዲሞክራሲ ለማጎልበት የህዝብ ድምፅ ዋጋ እንዲኖረው ለማድረግ ይህ የምርጫ ስርዓት አጋዥ ነው በማለት ገልጸዋል። በድምፅ ብልጫ ሊያሸንፍ የችሉ ፓርቲዎች በአግባቡ ያስተናግዳል። ሁለተኛ ለማሸነፍ ብቁ የሆነ ድምፅ ያላገኙ የፖለቲካ ፓርቲዎችም ባገኙት ድምፅ ልክ በምክር ቤቱ ተሳትፎ እንዲኖራቸውና ወንበር እንዲያገኙ ምቹ ሁኔታ ይፈጥራል። ሶስተኛ የሕዝባችን ድምፅ በሙሉ ዋጋ እንዲያገኝ አድርጋል። የተወሰነ ድምፅ ያገኘውም ወንበር የሚያገኝበት ስርዓት የሚፈጥር ስለሆነ ለፖለቲካ ፓርቲዎችም በምክር ቤቱ ወንበር አግኝተው በቀጣይነት የሚታገሉበትና ሀሳባቸውን የሚያቀርቡበት ሰፊ እድል ይፈጥራል። የትግራይ ህገ መንግስት ለማሻሻል በህገ መንግስቱ መሰረት በክልሉ የሚገኙ ዘጠና አራት ወረዳዎችና ከተሞች ካጸደቁት በኋላ ወደ ምክር ቤቱ መቅረቡ አቶ ሞጎስ ተናግረዋል። ምክር ቤቱ ህገ መንግስቱ አንቀጽ 48 ንዑስ አንቀጽ ሁለት ማሻሻያ በሙሉ ድምፅ ካጸደቀ በኋላ የክልሉ የምርጫና ምርጫ ስነ ምግባር አዋጅ ማሻሻያ ተወያይቶም አጽድቋል። በዚህ መሰረት እስካሁን ድረስ በክልሉ ምክር ቤት የነበረውን የመቀመጫ ብዛት 152 አሁን 38 መቀመጫዎች ተጨምረው ወደ 190 ከፍ እንዲል ተደርጓል። 152 መቀመጫዎች ማለትም 80 በመቶ በአብላጫ ድምፅ ያሸነፈ የፖለቲካ ፓርቲ ወይም የግል ተወዳዳሪዎች የሚያዝ ነው። 38 መቀመጫዎች ወይም 20 በመቶ በምርጫ የተወዳደሩ ፓርቲዎች ከተለያዩ የምርጫ ጣቢያዎች የሚያገኙት ድምፅ ተሰብስቦ ባገኙት ያሉት የድምፅ ብዛት አንጻር የሚከፋፈሉት ይሆናል ተብሏል። እነዚህ ድርጅቶች የተመደቡትን መቀመጫዎች ለመከፋፈል ቀድመው የተወካዮቻቸውን ስም ለምርጫ ኮሚሽን ማስገባት ይጠበቅባቸዋል ተብሏል። ለአሜሪካ ድምፅ ሙልጌታ ጽበሃም መቀለም። ሙልጌታን አመሰግናለሁ። የኦሮሚያ ሚዲያ ኔትወርክ ጋዜጠኛ መለሰ ድሪብሳ፣ ኬንያዊው ጋዜጠኛ ያሲን ጁማን እና ዘጠኝ ሰዎች በዋስ እንዲለቀቁ ፍርድ ቤት ወስኗል። የፌዴራል የመጀመሪያ ደረጃ ፍርድ ቤት የአራዳ ምድብ ችሎት በጭብሳ አብዱል ከሪም እና በጁምባ ያሲን መዝገብ ውስጥ የተከሰሱ ሰዎች የዋስ መብታቸው ተከብሮ እንዲፈቱ ትናንት በዋለው ችሎት ትዕዛዝ አስተላልፏል። ይሁን እንጂ የአዲስ አበባ ፖሊስ ኮሚሽን የታሳሪ ቤተሰቦች የዋስትና ማስከበሪያ ክፍያ ከፈጸሙ በኋላ ለተጨማሪ ምርመራ እንደሚፈልጋቸው የነገራቸው መሆኑን ቤተሰቦች ለአሜሪካ ድምጽ ገልጸዋል። ፀሐይ ዳምጠው ዝርዝሩን ይዛለች። በተጠቀሰው መዝገብ ላይ አምስት ተከሳሾች የሚገኙ ሲሆን አቶ ጪብሳ አብዱልከሪም የኦሮሚያ ሚዲያ ኔትወርክ ኦኤምኤን ጋዜጠኛ መለሴ ድሪብሳ ኬንያዊው ጋዜጠኛ ያሲን ጁማ፣ ሀሰን ጅማና ፈይሳ ባሳ ናቸው። ግለሰቦቹ በፖሊስ ቁጥጥር ስር የዋሉት የአርቲስት ሃጫሉ ሁንዴሳ አስከሬን በኃይል ወደ አዲስ አበባ እንዲመለስና እንዲጉላላ በማድረግ እንዲሁም በተለያዩ ብሔሮችና ሃይማኖቶች መካከል ግጭት እንዲቀሰቀስ አድርጓል በሚል ተጠርጥሮ ነው ሲል መርማሪ ፖሊስ ለፍርድ ቤት አቅርቧል ሲሉ የሕግ አማካሪያቸው አቶ ከድር ብሎ ገልጿል። የተከሳሾቹ የህግ አማካሪ አቶ ከድር ቡሎ በፍርድ ቤት ስለነበረው መከራከሪያ ነጥቦችም በዝርዝር አስረድቷል። የኛ ክርክር የነበረው አንደኛ የአንድ ወንጀል በመሰረቱ በመርህ ደረጃውን በተግባር መሆን ያለበት ግለሰባዊ ነው። ይህ እያንዳንዱ ግለሰብ ምንድን ነው ያደረገው በምንድን ነው ያደረገው? መቼ ነው ያደረገው? ምን ተጠቅሞ ነው ያደረገው የምለው በግልጽ መቀመጥ አለበት። ይሄ በጅምላ ሰውን የማሰሩ ጉዳይ የሰው ሰብአዊ መብትን የሚያግር ስለሆነ ይሄ መኖር የለበትም፣ ፍርድ ቤቱ ይሄንን ሊቀበል አይገባም የሚል ብዙ ክርክሮችን አቅርበን ነበር። በዚህ መሰረት ፍርድ ቤቱ ፋይሉን መርምሮ ምንድን ነው ያለው? ፖሊስ አንደኛ በተሰጣቸው ጊዜ በቂ ምርመራ ያደረጉት ነገር ስለሌለ፣ ሁለተኛ ቤተሰቦቹን በተመለከተ ምን ወንጀል እንደሰጡ ምንም የሚያመለክት ነገር ስለሌለና

ሰውን አስሮ ማስቀመጥ የተወሰነ ሕገ መንግስታዊ መብት የሚጋፋ ስለሆነ በዋስ ነው የሚለቀቁ ብሎ ለአሜሪካ ድምጽ አስተያየታቸውን የሰጡ የተከሳሾቹ ጠበቃ አቶ ከድር ቡሎ ደንበኞቻቸው ፈጽሞታል የተባለው ወንጀል በማስረጃ መቅረብ ባለመቻሉ በአንደኛ መዝገብ ላይ የሚገኙ ተከሳሾች እያንዳንዳቸው በሶስት ሺ ብር ዋስትና እንዲለቀቁ የተደረገ ሲሆን በሁለተኛው መዝገብ ላይ የሚገኙ ስድስት ተከሳሾች ደግሞ እያንዳንዳቸው በአራት ሺህ ብር ዋስትና እንዲለቀቁ ፍርድ ቤት ተወስኗል ሲሉ ተናግረዋል። ወይዘሮ ታደለች መገርሳ የጋዜጠኛ መለሰ ድሪብሳ ባለቤት ናቸው። እርሳቸው እንደገለጹት የዋስትና መብት ማስከበሪያ ገንዘብ ከተከፈለ በኋላ ከእስር አይወጡም አሉን ሲሉ ተናግረዋል። ትናንትና ጠዋት ፍርድ ቤት ቀርበው ነበር። ከዛ በኋላ ፍርድ ቤት የዋስትና መብት ፈቀደላቸው። ከዛ ለእኛ ለቤተሰብ ሶስት ሺህ ብር እንድንከፍል ተነገረን። ከፍርድ ቤት የሚያስፈልገውን ሁሉ ጨርሰን እንመለሰ የታሰሩበት ቦታ ሄደን ስንጠይቃቸው በአግባቡ መልስ የሚሰጠን አካል አላገኘንም። ትንሽ ቆይተን ደግመን ፖሊስ ጠየቅን። ይግባኝ ጠይቀናል። አሁን አይወጡም፣ ነገ ማለትም ሰኔ አንድ ሁለት ሺ አስራ ሁለት ከፍተኛ ፍርድ ቤት ይቀርባሉ አሉን። ስለ ጉዳዩ ከአዲስ አበባ ፖሊስ ለማጣራት ያደረግነው ሙከራ አልተሳካም። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ። ፀሐይን ለዘገባዋ አመሰግናለሁ። ማምሻውን ያደረሰችንን ዜና ላክል። አቶ ጃዋር መሀመድ፣ አቶ በቀለ ገርባ እና አቶ ሐምዛ አዳነን ጨምሮ 14 ተጠርጣሪዎች ዛሬ ፌዴራል የመጀመሪያ ፍርድ ቤት አራዳ ምድብ ችሎት መቅረባቸውን ገልጻልናለች። ጠቅላይ አቃቢ ሕግ አቶ ጀዋር መሐመድን ጨምሮ በአጠቃላይ 14 ተጠርጣሪዎች ላይ የአቶ ጀዋር መሐመድ በሚል የቅድመ ምርመራ መዝገብ መክፈቱን ገልጻ ፍርድ ቤቱ በዚህ መዝገብ ላይ የምስክሮች ቃል ለመስማት ለነሐሴ አራት 2012 ዓ ም ተለዋጭ ቀጠሮ መስጠቱን የህግ ጠበቃቸው አቶ ከድር ቡሎ መግለጻቸውን አመልክታለች። ፀሐይ ዝርዝሩን በነገ ፕሮግራም ታደርሰናለች። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ወደ ኮቪድ-19 ዜናዎች እናልፋለን። ደቡብ አፍሪካ በፍጥነት እያሻቀበ ያለውን የኮሮና ቫይረስ ስርጭት ለመቆጣጠር እንድትችል የሚያግዙ የዓለም የጤና ድርጅት ኤክስፐርቶች ገብተዋል። ደብልዩ ኤች ኦ በአወጣው መግለጫ እንዳስታወቀው በተለያዩ የወረርሽኝ የቅኝት የመከላከልና የመቆጣጠር እንዲሁም የጤና ትምህርት ሁለት ሙያዎች የበቁ አርባ ሶስት ኤክስፐርቶች የደቡብ አፍሪካን የኮቪድ አስራ ዘጠኝ ምላሽ ግብረ ኃይል ይረዳሉ ተብሏል። የዓለሙ የጤና ድርጅት ቡድን መጀመሪያ የሀገሪቱን የጤና ሚኒስቴር ክንዋኔዎች ከታዘበ በኋላ በወረርሽኙ በከፍተኛ ደረጃ ወደ ተመቱት ክፍለ ግዛቶች ሄዶ እገዛ እንደሚሰጥ ነው ድርጅቱ ያስታወቀው። ደቡብ አፍሪካ እስካሁን በኮቪድ-19 ምክንያት ሰባት ከዘጠኝ ሺ ሁለት መቶ በላይ ሰዎች ሞተውባታል። በአለም ዙሪያ አስራ ስምንት ነጥብ ስምንት ሚሊዮን ሰዎች የያዘውና እስካሁን ከሰባት መቶ ሺህ በላይ ሰዎች የገደለው ኖቬል ኮሮና ቫይረስን አለም ሙልጭ አድርጋ ልታስወግደው ፈጽሞ አይቻላትም ሲሉ ከፍተኛው የዩናይትድ ስቴትስ የተላላፊ በሽታዎች ኤክስፐርት ዶክተር አንቶኒ ፋውቺ አሳሰቡ። ያም ብለውም ወረርሽኙን ከሚቀጥለው የአውሮፓውያን አመት በኋላ በቁጥጥር ስር ማዋል ይቻላል፣ ፍቱን የሆነ ክትባትም ይገኝለታል ብለው ጥንቃቄ ያለው ተስፋ እንዳላቸው አክለዋል። ቫይረሱ ጨርሶ የማይጠፋበት ምክንያት በከፍተኛ ደረጃ ተዛማች በሆነው ባህሪው ምክንያት ነው ያሉት ፋውቺ፣ ቢሆንም ከጥሩ ክትባትና የህዝብ ጤና ጥበቃ እርምጃዎችን ትኩረት በመስጠት አሁን ያለውን የወረርሽኙን ይዞታ እንሻገረዋለን ብዬ አስባለሁ ነው ያሉት የዩናይትድ ስቴትሱ የተላላፊ በሽታዎችና የአለርጂ ተቋም ዲሬክተር ትናንት ለሮይተርስ በተለይ በሰጡት ቃል። እስከዚያ አንድ ሁነኛ ክትባት ተገኝቶ ስራ ላይ እንዲውል ይፈቀዳል ብለው ተስፋ እንዳላቸው ገልጸዋል። ጆንሰን ኤን ጆንሰን የተባለው የዩናይትድ ስቴትስ ግዙፍ የመድሃኒት ኩባንያ አንድ መቶ ሚሊዮን ክትባቶችን ለማቅረብ ከዩናይትድ ስቴትስ ጋር ከአንድ ቢሊዮን ዶላር በላይ የሚገመት ውል መፈራረሙን አስታውቋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎሄርዝ በ25 ሜትር ባንድ በ12040 ኪሎሄርዝ በ31 ሜትር ባንድ በ9485 ኪሎሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ሐምሌ 30 2012 ዓ ም ምሽት ፕሮግራም ነው። አሁን የዕለቱን አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። በኢትዮጵያ ለመጀመሪያ ጊዜ ከፍተኛ የትምህርት ተቋማት የሙሉ ጊዜ የድረገጽ ወይም ኦንላይን ትምህርት ማካሄድ እንዲችሉ የሚፈቅድ መመሪያ በከፍተኛ የትምህርት አግባብነት ጥራት ኤጀንሲና በሳይንስና በከፍተኛ ትምህርት ሚኒስቴር ይፋ ተደርጓል። ይህ አዲስ የመረጃ አያያዝ ስርዓትም የትምህርት ጥራቱን ለማሻሻል ከፍተኛ የትምህርት ተቋማትን ለመቆጣጠርና የትምህርት ዘርፉን ለማዘመን ያግዛል ተብሏል። ኤደን ገርመው በከፍተኛ ትምህርት አግባብነትና ጥራት ኤጀንሲ የእውቅና አሰጣጥ ዘርፍ ዳይሬክተር አቶ አብይ ዲባይን አነጋግራ ተከታዩን ዘገባ አጠናቅራለች። ከሁለት ዓመት በፊት የኢትዮጵያ አጠቃላይ ትምህርት ተካርታ ጥናት መደረጉን ታስታውሻለች። የዛ የጥናት ውጤት አንዱ የከፍተኛ ትምህርትን ተደራሽነት አሁን ካለበት ሁኔታ መጨመር አስፈላጊ መሆኑን ያሳይ ነው። ምንም ያህል ኢንቨስትመንት ሲደረግም እንግዲህ በከፍተኛ ትምህርት ደረጃ በጣም ትንሽ የነበሩ ዩኒቨርሲቲ በመንግስት ደረጃ በጣም ማስፋፊያ ተደርጎ የደረሱበት ሁኔታ ተፈጥሯል። በግልም ሴክተሩ እንደዚሁ ወደ ሁለት መቶ ሀምሳ ተቋማት በስራ ላይ እንዳሉ ይታወቃል። ነገር ግን ይሄ ሁሉ ሆኖ ከፍተኛ ትምህርት ተደራሽነት ገና አስራ ስድስት ፐርሰንት ላይ ነው ያለው። ይሄ የሚያሳየው ጥናቱ ነው። ስለዚህ የጥናቱ ምክረ ሃሳብ ምንድን ነው? አሁን በተያዘው መንገድ ማለትም በየቦታው ዩኒቨርሲቲ በመጀመሪያ ይህን የሚጠበቀውን የከፍተኛ ትምህርት ተደራሽነት ማሳደግ ስለማይቻል ሌሎች አማራጮችን ማየት አስፈላጊ እንደነበር አመላክቷል። ከዛ ካመላከታቸው አንዱ የተካፈጣ ዘዴ ተብሎ የተመረጠው የኦንላይን ነው። ተማሪዎች አጠናቀው እስከሚያገኙት የትምህርት ማስ ድረስ ሙሉ በሙሉ በኦንላይን የተደገፈ ትምህርት ኢትዮጵያ ውስጥ አይሰጥም ነበር፣ ማንም የሚሰጠው አልነበረም። እውቅና የመስጫ መመሪያም መስፈርትም አልነበረም። ስለዚህ ያንን ነው ለማድረግ የተሞከረው ሙሉ በሙሉ በኦንላይን ከፍተኛ ትምህርት መስጠት የሚችሉበትን ሁኔታ በመገምገም ብቁ ናችሁ፣ መስጠት ትችላላችሁ የሚያስችል መመሪያ ነው ተዘጋጅተው ወደ ስራ እንዲገባ የተደረገው ማለት። ይሄ እንግዲህ የትምህርት ጥራትን በተመለከተ በምን አይነት መልኩ ነው ሊያግዝ የሚችል። አንዱም አስፈላጊ ያደረገው መመሪያውን አገሪቱ ላይ የታየው የትምህርት ጥራት ችግር ነው። እንግዲህ የተለመደው በርቀት የትምህርት አስተጣዘሬ በጣም ውስብስብ ችግር የታየበት ሀገሪቱን እንደውም ወደ ከፋ ሁኔታ ውስጥ ከታዝማም ያሳየ ነው። ሰዎች በቂ ትምህርት ሳያገኙ በቂ ጊዜ ትምህርት ላይ ሳያሳልፉ የትምህርት ማስረጃ የሚያገኙበት ሁኔታ እንደነበረ ለማየት ተችሏል። ስለዚህ ኦንላይን ትምህርት ይዞት የሚመጣው አንድ ጥቅም የትምህርት ጥራትን ከተለመደው የርቀት ትምህርት አሰጣጥ ዘዴ እሴት ጨምሮ ጥራቱን ያሳድገዋል ተብሎ ነው የሚጠበቀው። ይኸውም ለምሳሌ ተማሪዎች የላይቭ ወይም ደግሞ የቀጥታ ከመምህራኖቻቸው ጋር ትምህርት የሚያገኙበት ሁኔታ አስገዳጅ እንደሆነ መመሪያ ያስቀምጣል። ይሄ አንዱ የሚጨምረው ስቴት ነው። ከዚህ በፊት በጣም በርቀት በጣም በተዛነፈ ሁኔታ ነበር ሲሰጥ የነበረው። አሁን በተደጋጋሚ በቀጥታ ተማሪዎች የኢንተርኔት አገልግሎት በመጠቀም ከመምህራኖቻቸው ጋር ትምህርት የሚያገኙበት ሁኔታ መኖር እንደሚያስፈልግ ያስገድዳል። ሁለተኛው ትምህርት የሚሰጥበት ኮንተንቱ በምስልና በድምጽ የተደገፈ ነው። በጣም ነባራዊ ሁኔታን ግምት ውስጥ ያስገባ ተማሪዎች ትምህርታቸውን ካጠናቀቁ በኋላ ሲወጡ ከሚገጥማቸው የስራ ሁኔታ ጋር ያገናዘበ መሆን እንደሚገባው ያስገድዳል። ይህም ሌላ ተጨማሪ ቴክኖሎጂ ይዞልን የሚመጣው እስቴት ነው ማለት ነው ከተለመደው የርቀት ትምህርት አሰጣጥ ዘዴ በጣም ሴት ጨምሮ ጥራቱን ያሳድጋል ተብሎ ነው የሚጠበቀው። ሌላው ምናልባት ከዚህ ጋር በተያያዘ ኤጀንሲው ከፍተኛ ትምህርት መረጃ ስርዓት ከቴክኖሎጂ እና ኢኖቬሽን ሚኒስቴር ጋር በመተባበር እንደዚሁ ስራ ውስጥ ለማስገባት ትናንትና ተመርቋል። ይሄ የመረጃ ስርዓት ኦንላይን የትምህርት አሰጣጥ ዘደጋ ኢንተግሬትዶ ነው። ተቋማት ከተሰጣቸው ኃላፊነት ውጭ ትምህርትን ጥራትን ባጓደለ ሁኔታ እንዳያከናውኑ የሚያስችል የቁጥጥርና የክትትል ስራ አብሮ ይከናወናል ተብሎ ነው የሚታሰበው። በዚህ የትምህርት አሰጣት ሂደት ውስጥ ምን ያህል ተማሪዎች ይመዘገባሉ ተብሎ ይጠበቃል። እንዲሁም ደግሞ የአስተማሪዎችን ስልጠና በተመለከተ ከቴክኖሎጂው ጋር ምን ተሰርቷል? ምን አይነት ስራዎች ናቸው የተሰሩት? ምን ያህል ተማሪ ይመዘገባል የሚለውን የሚወስነው ምን ያህል ተቋም መስፈር ቱር አሟልቶ ወደ ስራ ይገባል በሚለው የሚወሰን ይሆናል። አንደኛው እሱ ነው። ሁለተኛው ተማሪ ኦንላይን ለመማር ተማሪዎች ሊያሟሏቸው የሚገቡ ቅድመ ሁኔታዎች ተቀምጠዋል። ቴክኖሎጂውን ለመጠቀም የሚያስችላቸው በቂ ግብዓት መኖራቸው ይገባል የሚለው አንዱ ጉዳይ ነው። ስለዚህ ይሄ በቂ ግብዓት መኖር እና ለመኖር የተማሪውን ቁጥር መልሶ የሚወስነው ይሆናል ማለት ነው። በተለየ ሁኔታ የተወሰነው ሌላ ነገር፣ ዝም ብለን ሙሉ በሙሉ ለረጅም ጊዜ የሚያገለግል እውቅና አንሰጥም ለተቋማል ደረጃ በደረጃ ቴክኖሎጂውን አጠቃቀማቸውን የሚያመጣውን የጥራት ለውጥ እያየን እያሳደግ ነው የምንሄደው በምንሄድበት አግባብ የሚከናወን ነው የሚሆነው። ስለዚህ የመጀመሪያው የምንሰጠው ፈቃድ ለአንድ አመት ለሙከራ ነው የምንሰጠው። ስለዚህ በአንድ አመት ውስጥ በነበራቸው ብቃት የወደፊት የተቋማት በዚህ ዘርፍ የመቆየት ሁኔታ የሚወሰን ይሆናል ማለት ነው። እንደ ድሮ ዝም ብሎ ተለቁ የማንቆጣጠርበት ሁኔታ ውስጥ የምንገባበት ሁኔታ አይፈጠርም። ስለዚህ ከዚህ አንጻር የተማሪ ቁጥርም በእነዚህ ሁኔታዎች የሚወሰን ይሆናል። ከመምህር ጋር ያነሳሹ መሰረታዊ ጥያቄ ነው። በተለይ እንደዚህ ሙሉ በሙሉ በኦንላይን ተጠቅሞ ትምህርትን የመስጠት ተግባር አልነበረም ሀገር። ስለዚህ አዲስ ነገር ነው። ከዚህ ጋር ተያይዞ መመሪያው አስገዳጅ አድርጎ ያስቀመጣቸው ጉዳዮች አሉ። በኦንላይን ላይ ለመምህርነት የሚሰማሩ ባለሙያዎች በኦንላይን የትምህርት አሰጣጥ ዘዴ በቂ ትሬኒንግ ሊያገኙ ይገባል። ያ የተቋማት ኃላፊነት ነው ማለት ነው። ስለዚህ ኤጀንሲያችን እውቅና እነዛ ለመምህርነት የተመረጡ ባለሙያዎች በቂ ስልጠና ማግኘታቸውን የማረጋገጥ ኃላፊነት ይፈብስታል ማለት ነው። ስለዚህ እንግዲህ በምን አግባብ ትሬኒንጉን ያገኛሉ? የተቋማት ኃላፊነት ይሆናል ማለት ነው። ሌላው አንዱ አድቫንስ ኦንላይን ትምህርት ጋር ተያይዞ የሚመጣው ምንድን ነው? ሌላ ሀገር የሚገኙ በዘርፉ በቂ ልምድ ያላቸው ባለሙያዎች የመጠቀምም ኦፖርቹኒቲ ይፈጥራል። ስለዚህ ያንንም ግምት ያስገባ ነው። የግድ ፕሮፖርሽን እንትቀምጠናል ከሀገር ውስጥ ሚኒመሙ ይሄን ያህል መሆን አለበት። ምክንያቱም ተቋማት በአየር ላይ ሊኖሩ አይገባም፣ ተጠያቂነት መኖር ስላለበት ማለት ነው። በሀገሪቱ ካለው ነባራዊ የኢንተርኔት አገልግሎት አኳያስ ይሄ ነገር ምን ያህል ውጤታማ ይሆናል ተብሎ ነው የሚጠበቀው? ኢትዮጵያ ውስጥ ያለው የኢንተርኔት አገልግሎት በጣም ዝቅተኛ ነው። ይህንን ገምግሟል ነባራዊ ነገር ግን ትምህርት መስጠት የማንችልበት ሁኔታ ላይ አደለንም የሚያስብል አደላ። አብዛኛው አገሪቱን ክፍል ላያካትት ይችል ይሆናል። በመሰረቱ አሁን ባለው የኢትዮ ቴሌኮም መረጃ መሰረት አብዛኛው የሀገሪቱ ክፍል የኢንተርኔት አክሰስ ተጠቃሚ እየሆነ እንደሆነ ያሳያል። ስለዚህ ከዚህ አንጻር ዞሮ ዞሮ አክሰስ ሊያገኙ የሚገባቸው የህብረተሰብ ክፍሎች ትምህርት ማግኘት እስከቻሉ ድረስ ይሄንን የኦንላይን ትምህርት መፍቀድ እንጂ ወይም ማዘግየት እና ማቆየት መፍትሄ አይሆንም በሚለው ነው እንግዲህ በዛ መንገድ ነው እየታየ ያለው። በጣም አመሰግናለሁ። አቶ አበየ ስለሰጠሽኝ አመሰግናለሁ። ከአሜሪካ ድምፅ መጽሔት ነው እያዳመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርስ ዘገባ ነበር። ኤደን ገረመውን ለዘገባው እናመሰግናለን። የትንታኔው መጽሔት ይቀጥላል። በአዲሱ የሲዳማ ክልል ወረዳዎችና በሀዋሳ ከተማ በኮሮና ቫይረስ የሚያዙ ሰዎች ቁጥር ቀን በቀን በከፍተኛ ሁኔታ እየጨመረ መሆኑን የክልሉ የህብረተሰብ ጤና ኢንስቲትዩት አስታወቀ። በሀዋሳ ከተማ ቫይረሱ ከተገኘባቸው አንድ መቶ አስራ አንድ ሰዎች ውስጥ ስልሳ ሶስት የሀዋሳ ኢንዱስትሪ ፓርክ ሰራተኞች መሆናቸውንም የኢንስቲትዩቱ ዋና ዳይሬክተር ዶክተር ማቴ መንገሻ ገልጸዋል። የሀዋሳው ዘጋቢያችን ዮናታን ዘብዲዮስ ዝርዝር ዘገባውን ቀጥሎ ያስደምጠናል የስዳማ ክልል የህብረተሰብ ጤና ኢንስቲትዩት ዋና ዲሬክተር ዶክተር ማቴ መንገሻ ለቪኦኤ እንደተናገሩት በክልሉ የኮሮና ቫይረስ በየቀኑ በከፍተኛ መጠን እየጨመረ ነው ህመሙ ወደ ስዳማ ክልል ገባ ከተባለበት ከግንቦት 21 እስካሁን 68 ቀናትን ነው ያስቆጠር ነው። በእነዚህ 68 ቀናት ውስጥ በተለይ የመጀመሪያ ሁለቱ ወራት ላይ የነበረው ተጠቂ ቁጥር እና በነዚህ በእነዚህ በአስር ቀናት ያለውን ታማሚ ቁጥር ብናይ በአንድ ለሶስት መጠን የአሁኑ የአስሩ ቀናት የጨመረ ነው። ይሄ የሚያሳየው በሽታው አሁን አሁን በጣም ከፍተኛ በሚባል ደረጃ የተሰራጨ እንደሆነ ነው። በክልሉ እስከ ዛሬ ከተመረመሩ ሰዎች ውስጥም 327 ሰዎች በቫይረሱ ተያይዟልም ብለዋል። እስከ ሐምሌ 30 2012 ዓም ምት ድረስ 10579 የምርመራዎች ወይም ናሙናዎች ተወስዶ እንግዲህ ምርመራ ተደርጎ ውጤታቸው እንግዲህ ታውቋል። ከነዚህ ውስጥ ወደ 327 የሚሆኑ የኮሮና ህመም እንዳለባቸው ተረጋግጦ ወደ ሕክምና ማዕከላት እንዲገቡና አገልግሎት እንዲያገኙ ተደርጓል። እስካሁን ወደ 90 የሚሆኑ ሰዎች አገግሟል። ወደ 234 የሚሆኑ ተጠቂዎች ህክምና ላይ ያሉበት ሁኔታ ነው እንግዲህ ያለው። በሲዳማ ክልል ቫይረሱ በከፍተኛ ሁኔታ እያሻቀበ ያለው በሐዋሳ ከተማ በቦሪቻ ወረዳና በሐዋሳ ዙሪያ ወረዳዎች ሲሆን በክልሉ ከሚገኙ 36 ወረዳዎች በ24 ወረዳዎችም መሰራጭቱን ገልጸዋል። ከቦሪቻ ጋር ተያይዞ በተለይ ወደ አዲስ አበባ ለቀን ስራ የተንቀሳቀሱ ልጆች አሉ። እነኛ ልጆች ተነጋፊቶ በመመለሳቸው እየተመለሱም በመኖራቸው ወደ ህብረተሰቡ መጀመሪያ ናሙና ሳይሰጡ ራሳቸውን ሳያቁ ወደ ህብረተሰብ በመቀላቀላቸው ከዚሁ መነሻ ብዙ ሰው የተነካካበት እና ብዙ ሰው በዚህ መያዝ መቻሉን ማንሳት ይቻላል። እስካሁን ከ81 ሰው በላይ በዚህ ቫይረስ መጠቃቱ ሆነ ያረጋገጥንበት ሁኔታ ነው ያለው። ከቦሪቻ ወረዳ አንፃር አሁንም እዚ አካባቢ በሽታው የተሰራጨ እንደሆነ ያሉ መረጃዎች ያሳያሉ። ሌላኛው ከዚህ ቀጥሎ ያለው ሶስተኛ ደረጃ ላይ ሀዋሳ ዙሪያ ወረዳ የምንለው ነው። ሀዋሳ ዙሪያም ከሰላሳ ሰው የማይጠናነስ በዚህ ህመም የመያዙን የተደረገው ላቦራቶሪ የሚመራ ማጣራት ተችሏል። ይህም ቅድም ለቦሪቻ ያነሳ ነው ይጋራል የሚል ነው። በተለይ ከአዲስ አበባ ተንቀሳቅሰው የመጡ ሰዎች እና ከቦሪቻ ጋር በቅርበት ስላለው ወረዳ ከዛ ጋር የሚንቀሳቀሱ ሰዎች አማካኝነት በሽታ መዘራጫ ይችላል ብለን ወስደና ሌሎች ወረዳዎች በሽታ የተሰራጭ ያለበት አካባቢዎችን ማንሳት እንችላለን። ለምሳሌ ሸበዲኖ ወረዳ፣ ለኩ ከተማ፣ ደራራ የሚባል ወረዳ፣ ብላተ ዙሪያ ወረዳ፣ ሃሮሬሳ የሚባሉ ወረዳዎችን ማንሳት እንችላለን። ማልጋ የሚባል ወረዳም በዚህ ዝርዝር ውስጥ ተካቷል። እንዳዲስ እስካሁን በሽታ ያልተገኙባቸው ወረዳዎችም ነበሩ። ከዛ ውስጥ ዛሬ ሎካ አባያ የሚባል ወረዳም ዛሬ ከተጨመሩት ወረዳዎች ውስጥ ነው። በሀዋሳ ከተማ የኮሮና ቫይረስ ከተገኘባቸው 111 ሰዎች ውስጥ 63 ሰዎች የሐዋሳ ኢንዱስትሪ ፓርክ ሰራተኞች እንደሆኑ የገለጡት የኢንስቲቱ ዲሬክተር ዶክተር ማቴ የመመርመር አቅማችን ዝቅተኛ መሆኑ ነው እንጂ ስርጭቱ ከዚህም በላይ ሊሆን እንደሚችል ጠቁመዋል። ትናንት ወደ 340 ያክል ናሙና ነው ተወስዶ የነበረው እና ከዛ ውስጥ ነው 36 ጠቂ ከሐዋሳ ከተማ የተገኘው ይህም ከሐዋሳ ኢንዱስትሪ ፓርክ ነው ማለት ሁሉም በሚቻል ደረጃ ከሐዋሳ ከተገኙ የኢንዱስትሪ ፓርክ ውጤቶች ናቸው 36 የሚለው ማንሳት ይቻላል። እነዚህ ሰዎችን በዝርዝር ስናይ የከተማ ነዋሪዎች ናቸው። በሰራተኝነት በማስተባበር በተለያየ ሙያ ተመርቆ ሰልጥነው የገቡ እዛ ስራን የሚያመቻቹ ሰራተኞች ናቸው። በዚህ ህመም የተያዙትና በአብዛኛው ከሶስት ሼዶች በተወሰዱ ናሙናዎች ነው እንግዲህ እነኚህ ሰዎች ህመም እንዳለባቸው የተረጋገጠው። ይህን ቁጥር ስናይ አንደኛው ኢንዱስትሪ ፓርኩ አካባቢ ችግር እንዳለ፣ ብዙ ሰዎች እየተጠቁ እንደሆነ ያሳያል። ሁለተኛ እነኚህ ሰዎች ወደ ከተማም ሲወጡ ያለው መልዕክት ምን እንደሆነ ብዙ ሰዎች ከተማ ላይ እየተያዙ እንደሆነ ለዚህ አመላካች ነው ብለን እንወስዳለን። ዶክተር ማተ በሐዋሳ ኢንዱስትሪ ፓርክ የተገኘውን ውጤትና ስርጭቱን በተመለከተ ከሚመለከታቸው አካላት ጋር መምክራቸውን አስረድተዋል። ከፌደራል ጤና ጥበቃ ሚኒስትር ጋርም ያስቀመጥነው አቅጣጫ አለ። ከኢንዱስትሪ ፓርክም የተነጋገርነው አቅጣጫ አለ። ከዚህ ከክልላችን መንግስትም እንደዚህ የተወያየነው ነገር አለ። ያላለቁ ነገሮች አሉ። የቫይረሱ ስርጭት በዚህ ሁኔታ ከቀጠለ ከፍተኛ ችግር ውስጥ መግባታችን ያሳያል ያሉት ዶክተር ማቴ ከሐዋሳ ከተማና ከለክ ወረዳ ህይወታቸው በቫይረሱ ምክንያት ያለፈባቸው መኖራቸው ሌሎች ሁለት ሰዎች ደግሞ ጽኑ ሕክምና እየተከታተሉ እንደሆነ ገልጠዋል። ከተያዙ ሰዎችም ሁለት ሰዎች ሞቷል። አንዱ እዚህ እኛ ክልል የሆነ ውስጥ ነው የሞተው። አንደኛ ደግሞ አዲስ አበባ ለተሻለ ሕክምና ብለን በላክንበት ሞታ ነው። በህዝቡ ዘንድ ከፍተኛ የሆነ የመዘናጋት ችግር መኖሩን ገልጠው አሁንም ህብረተሰቡ የመከላከያ ዘዴዎችን ተግባራዊ ከማድረግ እንዳይቦዝን አሳስበዋል። ጤና ባለሙያ ብቻ ሰርቶ ወይ የሆነ ሚዲያ አካል ሰርቶ ወይም የመንግስት መዋክር ወይም አስተዳዳሪ ወይም ፕሬዚዳንት ብቻ ሰርቶ ወይም የሆነ አካል ብቻ የሚወጣ አይደለም። ህብረተሰቡ እዚህ ጋ ማገዝ አለበት፣ የራሱን ድርሻ መወጣት አለበት ብለን እናስባለን። በተለይ በተለይ ወጣቱ ትውልድ ለዚህ ትልቅ ሚና አለው። በሐዋሳ ከተማና በሲዳማ ክልል በቀን የመመርመር አቅም ዝቅተኛ ሲሆን ለአብነትም ባለፉት 24 ሰዓታት ውስጥ 184 ሰዎች ብቻ የተመረመሩ ሲሆን ስድስት ሰዎች ደግሞ ቫይረሱ ተገኝቶባቸዋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም። ዮናታን ዘብዲዮስን ለዘገባው እናመሰግናለን። ዝግጅቶቻችንን በዌብሳይታችን መከታተል ለምትፈልጉ አድማጮች አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ አት ቪኦኤ አምሀሪክ በትዊተርም እንዲሁ ሃሽታግ ቪኦኤ አምሀሪክ ብላችሁ ፈልጉን፣ ተከተሉን፣ ተወያዩ፣ ተነጋገሩ አስተያየቶቻችሁንም አካፍሉን። በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ሞቢል ላይም ስርጭቶቻችንን ታገኛላችሁ። ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። ወደ ተከታዩ ዘገባ እንለፍ። በምስራቅ ባሌ ዞን ጊኒር ከተማ በፖሊስ ጣቢያ ውስጥ ታስረው የነበሩ ወደ ሀምሳ የሚጠጉ እስረኞች በኮሮና ቫይረስ መያዛቸው ተነገረ። በምስራቅ ባሌ ዞን አስተዳደር ንክኪ ያላቸውን ሰዎች የመከታተልና ሌሎች እስረኞች እንዳይጠቁ እስር ቤቶቹን ምቹ የማድረግ ስራ እየተሰራ እንደሆነ አስታውቋል። ሙክታር ጀማል ተጨማሪ ዘገባ አለው። ከተቋቋመች ዓመት ካልሞላት በምስራቅ ባሌ ዞን ጊኒር ሀምሳ የሚጠጉ እስረኞች በኮሮና ቫይረስ መጠቃታቸውን ነው የአካባቢው ነዋሪዎች የሚገልጹት ስማቸው እንዲጠቀስ ያልፈለጉ የአንድ እስረኛ ወላጅ እናት ልጆቻችን ወር ገደማ ከታሰሩ በኋላ በኮሮና መያዛቸውን ሰማን ይላሉ። እኛ ምንም የምናውቀው ነገር አልነበረም። ትናንት ጠዋት ጭኗቸው ሲሄዱ በኮሮና ተይዟል ተባልን። በአምፑላንስ ጭነው ወደ ሮቤ ከተማ ወስዷቸዋል ሲባል ሰማን እንጂ በምን ሁኔታ ላይ እንዳ ሉ የምናውቀው ነገር የለም። ልጆቻችን ከቤታቸው ተይዞ ከታሰሩ 25 ቀን አልፏቸዋል። ጥፋታቸው ምን እንደሆነ አናውቅም። አሁን ብዙ ሰው በዚህ በሽታ ተይዟል ነው የተባለው። ትናንት ጠዋት ስጭኗቸው የተመለከቱት 1819 ይሆናል ከዛ በፊት 28 ሰው ነው የተላከው። ከነዚህ ውስጥ ፖሊሶች አራት መሆናቸውን ሰምቻለው። ኮሮና ቫይረስ ተገኝቶባቸዋል የሚባሉ እስረኞች ቁጥራቸው በተለያየ መንገድ ነው የሚጠቀሰው። የምስራቅ ባሌ ዞን ጤና ጽፈት ቤት በፖሊስ ጣቢያው እውነትም የኮሮና ቫይረስ መከሰቱንና ሰዎችም መያዛቸውን ለቪኦኤ አረጋግጧል። የጽህፈት ቤቱ ምክትል ኃላፊ አቶ ሐሰን ማህሙድ እንደተናገሩት ቫይረሱ የተገኘባቸው ሰዎች ለሕክምና ወደ ባሌ ሮቤ ተልከዋል። ንጋማ ናኖ ነሞ አፍርተሚ ሰደት ፖዘቲቭ ታኒ ሆስፒታለ ባሌ ሮቤ ያለማሩ እስካሁን ወደ አርባ ስምንት የሚሆኑ ሰዎች ኮሮና ቫይረስ ተገኝቶባቸዋል። እነሱም ወደ ባሌ ሮቤ ተልከው እየታከሙ ይገኛሉ። እዚህ ውስጥ እስረኞችም ፖሊሶችም ይገኙበታል። ፖሊሶች ከሁለት እስከ ሶስት አይበልጡም፣ ቀሪዎቹ እስረኞች ናቸው ነው ያሉት አቶ ሐሰን ማህሙድ። በኮሮና ቫይረስ የተያዙ እስረኞችን ቁጥር በተመለከተ ማህበረሰቡ ከሀምሳ የበለጡ ናቸው ሲል የዞኑ ባለስልጣናት ለሀምሳ ቅርብ የሆኑ ቁጥሮችን ነው የሚጠቅሱት። የምስራቅ ባሌ ዞን ዋና አስተዳዳሪ አቶ አደም ቃሲም በፖሊስ ጣቢያዎቹ እስረኞች ላይ ኮሮና ቫይረስ መገኘቱን ለቪኦኤ አረጋግጠዋል። ተፈጠረ ስለተባለውም ክስተት ተከታዩም ብለዋል። አሁን ቫይረሱ እስካሁን ወደ አርባ ስድስት ሰው ሚሆን ላይ ታይተዋል። መጀመሪያ ሁለት ሰው ላይ ነው የተገኘው። ከዛ ላይ ተነስተን ነው ይህንን ፖሊስ ጣቢያ ያለውን ተጠርጣሪም ሆነ ፖሊስ መመረመር አለበት ተብሎ ምርመራ የተደረገው። ይህንን ምርመራ ሲደረግ ውጤቱ በጣም የከፋ ስለሆነ ከዛ ነው ማግኘት የቻልነው። ከዛ አሁን የተለያዩ እርምጃዎች እየወሰን ነው። አንደኛው ፖሊስ ጣቢያው መዝጋት አለበት፣ በኬሚካል መረቀት አለበት እዛ ውስጥ ያለው ሰው ደግሞ እዛ መውጣት አለበት። መውጣት ብቻ ሳይሆን ምርመራ ተደርጎለት ጤናማ ሰው ለብቻ ተለይቶ ችግር ያለበት ደግሞ ቫይረሱ ፖዘቲቭ የሆኑትን ወደ ማቆያ ቦታ ማውሰድ ነው። ማቆያ ቦታው ሮቤ ላይ ነው፣ በባሌ ዞን ስለሆነ ወደዛ ማውሰድ ነው። እኛ ደግሞ እዚህ ፖሊስ አካባቢ ያለውን ነገሮች ፖሊስ ጣቢያውን መዛት፣ ሁለቱንም የግንር ወረዳ ፖሊስ ጣቢያውንም ሆነ የግንር ከተማ ፖሊስ ጣቢያውን በኬሚካል ተረጭቶ እንዲጸዳ ማድረግ ነው። ሌላው ደግሞ ከዚህ ተምረን ግንኙነት እዛ ያለው አሁን ፖሊሱም ሆነ የህግ ተጠርጣሪውም ሰው ግንኙነት እንዳደረገው ግንኙነቱን ማድረግ ካስፈለገ ደግሞ ዲስታንሱን ጠብቆ ቁኝት እንዲያደርግ ይህንን እየሰራን ነው። የአካባቢው ሰዎች እንደሚናገሩትና የጤና ባለሙያዎች ለቪኦኤ እንደገለጹት ከዚህም የላቀ እንደሚሆን ነው የሚገምቱት። በተለይ የእስረኞች ቤተሰብ ለእስረኞች ምግብ ሲያመጡ ለጥየቃ ሲመላለሱም ስለነበረ የቫይረሱ ስርጭት እስከ ቆላማዋ የገጠር አካባቢዎች ሊስፋፋ እንደሚችልም ነው ግምታቸውን የገለጹት። ይህንን በተመለከተ የተጠየቁት የዞኑ ዋና አስተዳዳሪ አቶ አደም ተከታዩን መልስ አላቸው። ኔቲቲ ያለው የተባለው ሰዎች አሁን ወደ ላይ ለምርመራ ተልኳል። እሱ ከመጣ ደግሞ ከገጠርና እንዲሁም ከከተማ ነዋሪ ምናልባት ከእነዚህ ሰዎች ጋርነት ያላቸው ሰዎችም ከትላንትና ከትላንት ወዲያ እንደመችው ተወስዶ ወደ አሰላ ተልኳል። እሱ ብዙ ነገሮችን እናጣራለን ማለት ነው ከበፊቱ ይበልጥ ማለት ነው። አሁን ምርመራውን ቀጥለናል። ምርመራውን ደግሞ እዛ ብቻ አናቆምም። ወደ ገጠርም ወጥን፣ ህዝቡን የተቻለውን አቅማችን የፈቀደን ሁሉ ምርመራ እያደረግን እየመለየት ስራ እንሰራለን። አቶ አደም የአካባቢው ሰዎች የሚያነሱት እስረኞች በብዛት አንድ ላይ ታስረው ነበር። ይህ ራሱ መጀመሪያውኑ ጥንቃቄ የተደረገ አይደለም፣ ለዚህ ነው የተባባሰው የሚሉ የአካባቢው ነዋሪዎች አሉ። እንደሚታወቀው ደግሞ መሰል ጉዳዮች ማስጠንቀቂያ ሲሰጥ ነበር። አሁን ቀጣይ ላይ ጉዳዩ ሰው መልሶ እንዳይስፋፋና እንደ መፍትሄ ብላችሁ ያስቀመጣችሁት ምንድን ነው? እስረኛ ስለበዛ ሰው ሰው ላይ ስለተደራረበ ሳይሆን ጥንቃቄው ችግር ነው ብለን ነው የምንገምተው። ለማስቆም በተቻለ ልበተን እስረኛውንም ያችኑ ደግሞ ያለችኑ ለመቀነስም ነው። ምናለ እኛ እንደ አማራጭ አሁን ይወስል እንቀንሳለን። ሁሉም ሰው ምናልባት እንደየወንጀሉ ሁኔታ ተለይተው ሰው ህጋዊ ዋስ ጠርቶ እንዲወጣ የማደረግ ስራ እየሰራን ነው። አሁን ውስጥ የነበሩትን አውጥተናል፣ ወደ ሌላ ቦታ አድርገናል። እንደሱም ደግሞ በፊት የተላከው ተላከ፣ የቀረውን ደግሞ ለምርመራ ተልከዋል። ይህንን ፖሊስ ጣቢያውን ደግሞ ኬሚካል ተራይተዋል። አሁን እሱን ብቻ መርጫት ብቻ ሳይሆን ምናልባት እያንዳንዱ ሰው በየብቻ መኖ ስላለበት እዛም ውስጥ ካለ አንደኛ ፖሊስ ጣቢያው በዛ ሲስተም አንድ ሰው አንድ ክፍል ሆኖ ማቆየት እንዲችለውን አቅም ብቻ እንዲያስተናግድና ምናልባት ከአቅም በላይ ሆኖ ከዛ ፖሊስ ጣቢያን የሚተርፍ ከሆነ ለመልቀቅም ደግሞ አዳጋሽ ነገር ከሆነ ምናልባት ሰው እንደ ወንጀሉ ሊለያይ ይችላል። ተራ ወንጀል ከሆነ ደግሞ በዋስን እንዲወጣ፣ ወንጀሉ የሚከብድ ከሆነ ደግሞ ማድረግ ፈልገን ሰው ተራርቆ እንዳይገናኝ፣ የእስረኛውም እንዳይገናኝ የማድረግ ስራ እየሰራ ያጋጠመውን ችግር ለመቅረፍ ሲባል በተለይ እስረኞች አንድ ላይ እንዳይከማቹ ዞኑ እየሰራ መሆኑን የምስራቅ ባሌ ዞን ዋና አስተዳዳሪ ለቪዮ የገለጹ ሲሆን በተለይ ከባባድ ወንጀሎች ካልሆኑ በስተቀር ለጥቃቅን ጉዳዮች ሰዎችን ወደ ፖሊስ ጣቢያና እስር ቤት ማምጣቱ አደጋው የከፋ ስለሆነ ይህንን ጉዳይ በአጽንኦት እንዲታይ ወሰነናል ሲሉ ተናግረዋል ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ ሙክታርን እናመሰግናለን ተከታዩ ዘገባ እዚህ ዩናይትድ ስቴትስ ውስጥ ያቆየናል እየተስፋፋ ባለው የኮሮና ቫይረስ ወረርሽኝ ሳቢያ በተወሰኑ የዩናይትድ ስቴትስ ክፍለ ግዛቶች የሚገኙ ሰዎች በመጪው የጥቅምት ወር ምርጫ ጣቢያዎች በአካል ተገኝተው ከመምረጥ ይልቅ ድምጻቸውን በፖስታ መስደድ ይፈልጋሉ። በዩናይትድ ስቴትስ ድምፅን በፖስታ ልኮ መምረጥ ከእርስ በርሱ ጦርነት ጊዜ አንስቶ የነበረና የረጅም ጊዜ ታሪክ ያለው ነው። ይሁን እንጂ ፕሬዚዳንት ትራምፕ በፖስታ መልእክት የሚደረግ የድምፅ አሰጣጥ ለምርጫ መጭበርበር በር የሚከፍትና በዚያ ሳቢያም ከምርጫው ቀን በኋላ ለወራት የሚቆይ ውዝግብና ጥርጣሬን የሚፈጥር መሆኑን ይናገራሉ። በዋይት ሀውስ የቪኦኤ ዘጋቢዋ ፓትሲውዳ አስኳራ የተለያዩ አማራጮችን ተጠቅሞ በምርጫ የመሳተፉ የቆየ ልማድ በ ሁለት ሺ ሀያው ምርጫ እንደምን ሆኖ ዋነኛ የፖለቲካ መከራከሪያ ሆኖ እንደመጣ የሚዳስ ዘገባ አሰናድታለች። ደረጃ ደስታ ያቀርበዋል። አንዳንድ የኒውዮርክ ዜጎች በኮሮና ቫይረስ ወረርሽኝ መካከል እንኳ በምርጫ ጣቢያ ተገኝተው ድምፅ ለመስጠት ደፍረዋል። በርካቶቹ መራጮች ግን ታይቶ በማይታወቅ ቁጥር ድምፃቸውን በፖስታ ቤት ለመስደድ በመፍቀዳቸው ዝግጁ ያልነበረውን የምርጫ ስርዓት አጨናንቀውታል። ከስድስት ሳምንታት በኋላ እንኳ በአንዳንድ የምርጫ ጣቢያዎች የምርጫ ውጤት አልተገለጸባቸውም። ፕሬዚደንት ትራምፕ በተደጋጋሚ እንደሚያስጠነቅቁት መጪውን የጥቅምት ምርጫ በፖስታ ቤት አማካኝነት ጭምር ለማድረግ የተማመኑ አንዳንድ ክፍለ ግዛቶች ተመሳሳይ ችግር እንደሚያጋጥምና ውጤቱንም ለማወቅ የመዘግየት ችግር ሊኖር እንደሚችል ይናገራሉ። የምርጫውን ውጤት ለሳምንታት፣ ለወራት፣ ምናልባትም ከዚያ በኋላ ላሉ ዓመታት ጨርሶ ላታውቁት ትችላላችሁ። እኔን የሚያሳስበኝ እሱ ነው። ይስተካከላል። በአግባቡ እንዲሆን ይደረጋል። የምርጫ አስፈጻሚ ባለስልጣናት እንደሚሉት ከሆነ በዩናይትድ ስቴትስ ምርጫ ሊጭበረበርበት የሚችልበት አጋጣሚ በፖስታ ቤት በኩል እንኳ በሚደረገው ቢሆን እጅግ በጣም ውስን ነው ብዙ ክፍለ ግዛቶች የምርጫ ድምፅ በፖስታ ቤት በኩል እንዲደረግ ይፈቅዳሉ። የኮሮና ቫይረስ ወረርሽኝ ባለበት በዚህ ዓመት ግን በእርግጥ በፖስታ ቤት በኩል የሚመጣውን በርካታ ድምፅ ለመቁጠር ተጨማሪ ጊዜ ይፈልጋሉ። በዩናይትድ ስቴትስ የምርጫ ውጤት የሚዘገይበት አጋጣሚ ለመጀመሪያ ጊዜ አይደለም ጉዳይ ኤሮፓ አቆጣጠር በ2000 ዓመተ ምህረት በአልጎር እና በጆርጅ ደብሊው ቡሽ መካከል የነበረው የምርጫ ውጤት በፍሎሪዳ እንደገና ቆጠራ በመደረጉ ከወር በላይ ቆይቷል። የሚመጣው የጥቅምት ወር ምርጫ ምናልባት ከዚያ በላይ አወዛጋቢ ሊሆን ይችል ይሆናል። የባይፓርቲዛን ፖሊሲ ሴንተር የምርጫ ፕሮጀክት ማኔጀር የሆኑት ማቲው ዌል እንዲህ ይላሉ። አሁን ጫፍና ጫፍ መሆን የበዛበትና አለመግባባት የሞላበት ሁኔታ ውስጥ ነው ያለ ነው። በዚህ ምርጫ የአንደኛውን ወገን እጩ ከመጋረጃው በስተጀርባ የሆነ ደባ እየተካሄደ ነው ብሎ ሊናገር የሚችልበት በር ተከፍቷል። ይህ ችግር ነው። ትልቁ ችግር ግን ትልቁ ችግር ግን በዚህኛው ምርጫ ውዝግቡ በአንድ ክፍለ ግዛት በፍሎሪዳ ብቻ የሚወሰን አይደለም። ምናልባትም ሶስት፣ አራትና አምስት ክፍለ ግዛቶች ላይ ይነሳ ተጨማሪ ሳምንታትም ሊወስድ ይችላል። ፕሬዝደንት ትራምፕ ምርጫው ሊራዘም ይገባዋል ያሉትን አስተያየት መልሰው ቢተውትም በፖስታ ቤት በኩል በሚደረገው የድምፅ አሰጣጥ ላይ ጥርጣሬ እንዲኖር የሚያደርጉትን ግፊት ግን ቀጥለውበታል። በካሊፎርኒያ የእርቪን ዩኒቨርሲቲ ምርጫ ሕግ ፕሮፌሰር የሆኑት ሪቻርድ ሃሰን የሚከተለውን ብለዋል። ፕሬዚደንት ትራምፕ ብዙ ደጋፊዎቻቸው በአካል ተገኝተው ድምፅ ከሰጡና በምርጫ ፉክክሩ እሳቸው የሚመሩ ከሆነ ከዚህ በፊትም እንዳነሱት በፖስታ ቤቶች የሚመጣው የተቀረው ድምፅ አስቀድሜ እንደነገርኳችሁ የተጭበረበረ ነውና አሸናፊውን ነኝ ብለው ሊያውጁ ይችላሉ። ይሁን እንጂ ብርቱ ፉክክር በሚደረግበትና በሪፐብሊካኑ ገዢ በሚመራው የፍሎሪዳ ግዛት ደግሞ መራጮች ድምፃቸውን በፖስታ ቤት አማካኝነት እንዲልኩ እየተበረታቱ ነው። ለዚህ ደግሞ ምክንያቱ የአሁኑና የቀድሞቹ የፍሎሪዳ ገዢዎች ችግሮችን ያጸዱና ሁኔታዎችን ያመቻቹ ጥብቅና አስተማማኝ ስላደረጉት ነው ተብሏል። President Nagaru and the two governors, between the both of them, they've really got a great system of absentee ballots and uh, even, the, even in the case of mail-in hun. <laughs> ለማስተናገድ ጥሩ ስርዓት ዘርግተዋል። የተሰበሰቡት የሕዝብ አስተያየቶች እንደሚገልጹት አሜሪካውያን በጥቅምቱ ምርጫ ድምፃቸውን በፖስታ ቤት መስደድ ይፈልጋሉ። መንገዱ አስተማማኝ ስለመሆን አለመሆኑ ላይ ግን ተከፋፍለዋል። የአሜሪካን ኢንተርፕራይዝ ኢንስቲትዩት ምሁር ካርሊን ቦማን እንዲህ ይላሉ ዴሞክራትስ ድምጻቸውን በፖስታ ቤት ልከው በመምረጡ ረገድ ከሪፐብሊካኖቹ ይልቅ ዴሞክራቶቹ ይበልጥ ተሳታፊ የሚሆኑ ይመስላል። በርካታ አምራጮች ተሳታፊ የሚሆኑበትን መንገድ ማብዛት ጆ ባይደንን ይጠቅማል። እንደ ፍሎሪዳ ባሉ ግዛቶች ደግሞ ተጠቃሚው ትራምፕ ሊሆኑ ይችላሉ። ማንም አሸነፈ ማንም፣ ግን የምርጫ ጠበብቶች እንደሚሉት ትልቁ ፈተና ሁለቱ ተፎካካሪ ፓርቲዎች ሊቀበሉት የሚችሉትን ውጤት መግለጹ ላይ ነው። ለአሜሪካ ድምፅ ራዲዮ ደረጀ ደስታ። የዋይት ሀውስን ዘጋቢያችንን ፓትሲ ውዳስኮሯንና ደረጀ ደስታን እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። አድማጮች የዜናና የትንታኔውን መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። ወደ ሁለተኛው አጋማሽ መሰናዷችን እንለፍ። ፍርድ ቤት የዋስትና መብት የሰጣቸውን እስረኞች የኦሮሚያ ፖሊስ መልሶ እስር ቤት አስገባቸው ሲሉ የታሳሪ ቤተሰቦችና የህግ አማካሪዎቻቸው ቅሬታ አቀረቡ። የኦሮሚያ ጸጥታና አስተዳደር ቢሮ በበኩሉ ግለሰቦቹ በሌላ ወንጀልም ስለሚጠረጠሩ እየተወሰደ ያለው እርምጃ የፍርድ ቤትን ነጻነት አይጋፋም ብለዋል። ፀሐይ ዳምጠው ዘገባላት። በኦሮሚያ የተለያዩ ቦታዎች የታሰሩ ግለሰቦች ላለፉት አራት ሳምንታት ከሁለት ጊዜ በላይ ፍርድ ቤት ቀርበው ፍርድ ቤት የዋስትና መብት እንድዲከበርላቸው ፈቅዷል ሲሉ ከታሳሪ ቤተሰቦች መካከል ተናግረዋል። ወይዘሮ ዱሌ ሴዳ ባምቦ ከተማ ታስረው ከሁለት ሳምንት በኋላ ሐምሌ ስምንት ሁለት ሺ አስራ ሁለት ዓመተ ምህረት በአምቦ ወረዳ ፍርድ ቤት ቀርቦ ነበር። እርሳቸውን ጨምሮ ሰባት ሰዎች በእርሳቸው መዝገብ ስር የዋስትና መብት ተሰጥቷቸው እንደነበር ልጃቸው ወይዘሪት ሀዊተን ደረጀህ ለአሜሪካ ድምጽ ገልጻለች። ፍርድ ቤት ቀርቧ የዋስት መብት ተብሎ እኛም በካርታና ፕላን ነበር ጨርሰን ሄደን ፖሊስ ጣቢያ ስገብተን ነበር ወረቀቱን እና ኮሮና ምርመራ ተደርጎላቸው ነው የሚወጡት፣ ተብለን የተሰጠውን ጊዜ እሺ ብለን ጠብቀን ስንሄድ ለሌላ ምርመራ እንፈልጋቸዋለን አሁን አያወጡም ነው ያሉን። እንዳሉት ከሆነ ፖሊስ ኮሚሽን ነው ይፈልጋቸዋል ያሉት። ለምን እንደተፈለጉም ለመጠየቅ በምንሄድበት ሰዓት ቢሮ እንኳን በስርዓት አያናግሩንም፣ እንዳትመጡም ብለውናል። ካሁን በኋላ ቢሮ ከመጣችሁ እናንተም ጨምራችሁ ነው የምትገቡት ብለው ነበረ። ምንም የጠየቋት ነገር የለም። ከዛ በኋላ እንደገባች በ ዝም ብላ ነው ቁጭ እያለች ያለችው። ጥያቄ ያቀረቡላት ነገር የለም። ለዚህ ነው ለዛ ነው አላሏትም። የኦሮሞ ነጻነት ግንባር ስራ አስፈጻሚ ኮሚቴ አባል የሆኑት አቶ አብዲ ረጋሳም ከአምስት ወር የእስር ቆይታ በኋላ የኦሮሚያ ልዩ ዞን ሱሉልታ ወረዳ ፍርድ ቤት የተከሰሱበትን ወንጀል ስለመፈጸማቸው በቂ ማስረጃ አልቀረበም ሲል መዝገባቸውን ዘግቷል። ነገር ግን የኦሮሚያ ፖሊስ ወደ እስር ቤት እንደወሰዳቸው ወንድማቸው አቶ ገመቹ ረጋሳ ተናግሯል። ምንም ክስ ሊያቀርቡበት አልተቻለ ፋይሉ ተዘግቷል። ግን ደቁ ፍቃደኛ አይደሉም ሌላ ፋይል አሁንም እንደሚከፍቱ ነው ከሱ ጠበቃ የሰማት እንግዲህ አንድ ሰው ታስሮ አምስት ዋር ምን መፍት ሳያገኝ ምንም ክስ ሳይረበት እንዲህ የሚቆይበት መንገድ ከባድ ነው። አንድ ቀን እንኳን ልብስ ልናቀርብለት አልቻል ነው ምግብ ልናቀርብለት አልቻሉ። ይሄ ውስጥ ነው ያለ። ወይዘሮ ጫልቱ ታከለን በአዲስ አበባ ፖሊስ ተይዘው ለአንድ ወር ሶስተኛ ፖሊስ ጣቢያ እንደቆዩ ይናገራሉ። ይህታቸው ወይዘሮ ዶ ታከለ በሁለት የምርመራ ጊዜ ቀጠሮ ፍርድ ቤት ቀርበው በሶስተኛ የጊዜ ቀጠሮ በዋስ እንዲለቀቁ በመወሰኑ የዋስትና ማስጠበቂያ ገንዘብ ከተከፈለ በኋላ የኦሮሚያ ፖሊስ አባላት ይዛቸው እንደሄዱ ተነገረኝ ይላሉ። ወይዘሮ ዶኢ ኦሮሚያ ይ የኦሮሚያ ፖሊስ ነው መጥቶ የወሰዷት አሉኝ። የት እንደወሰዷት ስጠይቃቸው ስድስት ኪሎ እንደሆነ ነገሩኝ። እዛ ሲሄድ ይህ የወታደር ካምፕ እንጂ ፖሊስ ጣቢያ አይደለም፣ እዚህ የታሰረ ሰው የለም አሉኝ። ተመልሼ ሶስተኛ ሄድኩኝ። የተሳሳተ መረጃ ነው የሰጣችሁኝ፣ እዛ ማንም የለም ስላቸው እዚህ ተመልሳለች አሉኝ። እሷም ወጥታ አናገረችኝ። ስድስት ኪሎ እንደወሰዷት ነገረችኝ። ማንም እዛ እንደሌለና ብቻዋን እንደነበረች እያለቀሰች ነገረችኝ። ዶክተር ቶኩማ ዳባ የህግ አማካሪ እና ጠበቃ ናቸው። በፌዴራል እና የክልል ፍርድ ቤቶች የታሰሩ ሰዎች በፍርድ ቤት ዋስትና ፍቃድ ያለመለቀቅ ሁኔታ በተደጋጋሚ እየገጠመን ነው ስሉ እንዲህ ያብራራሉ። እኔ ለምን እንዲህ እንደምደረግ አይገባኝም አንዱ አካል በቁጥጥር ያለውን ሰው እንዲለቅ ሲወስን በሌላ አካል በቁጥጥር ስር እንዲውል ማድረግ የተለመደ አሰራር እየሆነ መጥቷል። እነ ደሱ ዱላ ላይ አብዲ ረጋሳ ላይም በተመሳሳይ መልኩ ተፈጽመዋል። ይህ ነገር ወንጀል ፈጽመው ከሆነ በቁጥጥር ማዋል ይቻላል። ነገር ግን እነዚህ የተከሰሱት በሽብር ወንጀል ነው። ይህ ደግሞ በፌዴራል መንግስት ብቻ የምታይ ወንጀል ነው። ስለዚህ የኦሮሚያ ክልል ለምን በቁጥጥር እንደሚያውሏቸው አይገባኝም። ብዙ ሰዎች በእንዲህ አይነት ሁኔታ በእስር ላይ ናቸው። የፌዴራሉ መንግስት ስለቃቸው የኦሮሚያ ፖሊስ በቁጥጥር ስር ያውላቸዋል። ከዚያ ለፌዴራል መንግስት ተመልሶ ይሰጣሉ። ይህ ከሁለት ሶስት ጊዜ በላይ አጋጥሞናል። የታሳሪ ቤተሰቦችና የህግ አማካሪው ባነሱት ቅሬታ ላይ የኦሮሚያ ጸጥታ ቢሮ ኃላፊ አቶ ጀብሪል ሙሐመድ ተከታዩ መል ሰጥቷል። ለመሆኒ ሲመተመንኩን ሄዱን ኢሳኒ ጋልሜን ኢሳኒ ካደዳቲ ከኒ ጉርማ ሀይቱ ጅራ እነዚህ የክስ መዝገብ የተከፈተባቸው ሰዎች መዝገባቸው በተለያየ ቦታ ነው የሚገኘው። የተከሰሱበት ወንጀልም የአድፍቶ ጠቅያይል አባል በመሆን ነው። ክሳቸው ትእዛዞችን በመቀበል በተለያዩ የአገሪቱ አካባቢዎች ውስጥ ዓመፅን ማስነሳታቸው ነው። እናም በቁጥጥር ያሉ ሰዎች ከዚህ በፊት በተለያዩ ቦታ ወንጀል ሊፈጽሙ ይችላሉ። ስለዚህ ፍርድ ቤት የዋስ መብት ሲሰጥ በእጁ ያለውን ክስ መዝገብ ነው የሚያውቀው። ፖሊስም ደግሞ ያንን ማክበር አለበት። ነገር ግን ፖሊስ የተከሳሾቹን የከዚህ በፊት ክስ መዝገብ ስለሚያጣራ ያ ትንሽ ችግር እየፈጠረ ነው። ለምሳሌ አስር የክስ መዝገቦች በእኔ ላይ ካሉ የቀረብኩበት ፍርድ ቤት ነፃ የሚያወጣኝ ችሎት ላይ ለቀረብኩበት አንዱ የክስ መዝገብ ብቻ ነው። እኔ ደግሞ በሌሎች ዘጠኝ የክስ መዝገብ የሚፈለግ ከሆነ ፖሊስ አይለቀኝ፣ ወዲያውኑ በቁጥጥር ሊያውለኝ ይችላል። አሁን የዳኛ ውሳኔ ተነካ የሚለው ጉዳይ ፍርድ ቤት በነጻ ለቆት ፖሊስ መልቀቅ ባይፈቅድ ነበር። ምናልባት ይህ ሁኔታ የሚኖር ከሆነ የምናጣራው ጉዳይ ነው የሚሆነው። አቶ ጅብሪል አክለውም እየተወሰደ ያለው እርምጃ የፍርድ ቤት ነጻነትን አይጋፋም ሲሉ ተናግረዋል። ለአሜሪካ ድምፅ ጸሐይ ዳምጦነኝ ከአዲስ አበባ። ፀሐይ ዳምጠው ላደረሰችን ዘገባ እናመሰግናለን አድማጮች ስልክ ቁጥራችንን እናስታውሳችሁ 2022059942 በመደወል በውስጥ መስመር 14 መልእክት ካስቀመጣችሁ ይደርሰናል ሆን አት ቪኦኤ ኒውስ ዶት ኮም የኢሜል አድራሻችንንም ተጠቀሙ የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ አዘጋጅ ሰለሞን አባተ ያስተናገድኳችሁ ያለሁት ደግሞ ጽዮን ግርማ ነኝ እስከ ምሽቱ አራት ሰዓት አብረናችሁነን አብራችሁን ኑ ወደ ተከታዩ ዝግጅት እንለፍ። በቤንሻንጉል ጉሙዝ ክልል ጉባ ወረዳ በተለያዩ ቀበሌዎች የሚኖሩ የአማራ ብሔር ተወላጆች አሁንም ስጋት ላይ መሆናቸውን ተናገሩ። የአሜሪካ ድምጽ ያነጋገራቸው በተለያዩ ቀበሌዎች የሚኖሩ የአማራ ብሔር ተወላጆች እንደሚናገሩት ትላንት ሁለት ሰዎች መገደላቸውን ተከትሎ በአካባቢው ውጥረት ነግሷል። የጸጥታ ኃይል በአካባቢው ቢኖርም ከበላይ አካል ትዕዛዝ አልተሰጠኝም በማለት ምንም አይነት እርምጃ አልተወሰደም ብለዋል። አስቴር ምስጋናው ዝርዝሩን ታሰማናለች። በቤኒሻንጉል ጉምዝ ክልል ጉባ ወረዳ ውስጥ በሚገኙ አጅባርና አልማሃል ቀበሌ ባለፈው ሳምንት በአማራ ብሔር ተወላጆች ላይ ያነጣጠረ ጥቃት እንደተፈጸመባቸው የጥቃቱ ሰለባዎች መናገራቸው ይታወሳል። በዚህ ወረዳ አሴድ በተባለ ቀበሌ ሁለት ሰዎች በታጣቂዎች መገደላቸውን ተከትሎ በአካባቢው ውጥረት መንገሱን ነው ስሙ እንዲጠቀስ ያልፈለገ የአካባቢው ነዋሪ የገለጸልን። አሴድ ቀበሌ አካባቢና በዙሪያው ችግር ያለ በጣም ችግር ተከስቷል። አሁን በጣም ረብሻል አረም እያረሙ ካሉት ገበሬዎችን ገደሏቸው። ምን ምን ማይታወቅ ሰው ማለት ነው። ከዛ በተለ እኛ ጫካን ና ያለ ነው። ሁሉም መረብሻ ነው። እኛውን ጫካ ላይ ነው ያለነው። ቤተካምባችንስ ህብረተሰቡም ደግሞ እየተቀላቀለ መረጃ እየተለዋወጠ እኛን ሰርተ እንዳንበላ ምናምን እያደረገ ስለሆነ አሁንም የረጋጋበትን ሁኔታ ፈጥራችሁ የጸጥታ ኃይል ሳ የለም። የጸጥታ አለ ግን ምንም ሊያደርግ አይችልም። ሌላው የዚሁ ቀበሌ ነዋሪ የሆነው አቶ መሀሪ ሲሳይ የተባለው ግለሰብ ትላንት የሞቱትን ሰዎች አስከሬን ወደ ትውልድ ቦታቸው ለመሸኘት በተደረገው ጥረት በጉሙዝና በአማራ ብሔር ተወላጆች መካከል አለመግባባት ተፈጥሮ ነበር፣ ወዲያው የጸጥታ ኃይል በቦታው ተገኝቶ አረጋግቶታል። አሁን አካባቢው ሰላም ነው ብሏል። ትናንትና ሁለት ሰዎች ያው በሽፍቶች እንደተመጡ ሌሎቹም ያው የተሯሯጡ መጥተው ወደ ሄደ ከተማ ያው ለጸጥታ ኃይሉም ሪፖርት አድርገው መጨረሻ ላይ ያው የጸጥታ ኃይሉም እስከ ቦታው ድረስ በመሄድ ያው ያለውን ነገር አረጋግጧል። ያው አንድ ሴት ና አንድ ወንድ ሞቶ የተገኙ እነዚም ያው በጸጥታ ኃይሉ መጥተው እዚ ዋይሽ ላይ በበሌው ላይ መጨረሻ ላይ እነሱም ያስክሬን ሽኝት ነበረ ወደ ሀገር ቤት ማለት ነው። ሀገር ቤት ማለት የት ነው? ያው ወደ መጡበት ወደ አማራ ክልል ማለት ነው። ወደ የቤታቸው እነሱ ጓደኞቻቸው መጥተው ያው እናውቃቸዋለን ያሉበትን ቦታ ብለው ስቴን የተባለ ያሉበት ቦታ በዚህ ወደዛ ሽኝት ነበረ። ስክሪንሽ ላይ ያው አንዳንድ ችግሮች ደግሞ ነበሩ። እዚህ ከተማው ላይ ከአጃቢ መደብልና ሌሎች ነገሮች ተያይዞ ያው ህዝቡም ሁሉ ወጡ ነበር። በዛ በተነሳ አንዳንድ ችግሮች ተፈጥረው ነበር። አንዱ ጉምዝ ሌላው እውቀት ነበረ። ሁሉም እንዳጋጣሚ ቤቱን ዘጋግቶ ነበረ። በዛ እንትን ላይ ጉዞ በድንጋይ ሲመጣ አዙምዝም ወድቆ ነበረ። ያው ሞተ ተብሎ ነበረ። እሱም መጨረሻ ላይ ያው ተርፎ ደህና መሆኑን ታይቶ ወደ ሕክምና ወደ ወረዳ ወደ ማንኩሽ ተወስዷል። መጨረሻ መውረዳም ያው ጉዳዩ ወዲያው ደረሳቸው። የተሟላ የጸጥታ ኃይል ከልዩ ኃይልም ፖሊስን መከላከያ አስቸኳይ ደርሰው ያለውን አጠቃላይ የተዘጋጉ ቤቶች ሁሉም ጸጥታ ኃይል ከደረሰ በኋላ ቤቶች ተከፋፍተው አሁን ላይ ደህና ነው ያሉት ወዲያው የመራዳት ስራ ተሰርቷል። ምናልባት አንዳንድ ቤቶች ላይም ድንጋይ መወራወርና ሌሎች ነገሮች ነበሩ። እነዛንም ወረወሩ የተባሉትን አካላትና ተወረወሩ በጉዳዩ ላይ ነበሩ የተባሉትን ያው መከላከያም ብዙ ኃይል ፖሊስን በጋራ በመሆን በመገናኘት ጉዳይ ይዘው ነበር እነሱንም ጠርተው እስከ ቢሮ ድረስ የማናገር ስራ ተሰርቷል። ስለዚህ አሁን ላይ ያለው አንጻራዊ ሰላም ነው ያለው። አሁን ከቀናት በፊት ባልመሀል ቀበሌ ዙሪያ ባሉ መንደሮች የሚኖሩ ከሁለት ሺህ በላይ የሚሆኑ አርሶ አደሮች አሁንም ሸሽተው ባሉበት አካባቢ እንዳሉ ነው በቦታው የሚገኙት ሻምበል ሽገደው አበራ የሚናገሩት። እኛ ደግሞ ማን ነው ያለው ሁኔታው ሁኔታ ምናልባት ያሆኑ ጥያቄያችን አለነው ሰዎች

ሀገራ ቀበሌ ሴቶች ምናምነ ሰፈራ ነው መሰላ። ማለት ሻምበል ሽገደው እንደሚናገሩት በአካባቢው የጸጥታ ኃይል ቢኖርም ትእዛዝ አልተሰጠኝም በማለት ምንም አይነት እንቅስቃሴ እያደረገ አይደለም ብለዋል። ሽንኮር ላይ አንዱ የሸፈተ ጋለ ይባል አለ ተብሎ ህልና ያዙት ሲባል እኛ ለትእዛዝ አልመጣለን የሚሉ መልሶ ነው የሰጠው ሻለቃው። በጉዳዩ ዙሪያ የቤንሻንጉል ጉምዝ ክልል የመንግስት አካላትን ለማግኘት ያደረኩት ሙከራ ለዛሬ አልተሳካም። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አስቴርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። በአባይና አዋሽ ወንዞች ላይ ምርምርና ጥናት የሚያካሂድ ማዕከል ወሎ ዩኒቨርሲቲ አቋቋመ። የማዕከሉ መቋቋም ኢትዮጵያ የተፈጥሮ ሀብቶቿን በአግባቡ እንድትጠቀም ከማድረግ ባለፈ የዓለም አቀፉን ሕብረተሰብ የተዛቡ ምልከታዎችን በማረም የላቀ ሚና ይጫወታል ተብሏል። መስፍን አራጌ ዘገባለው በደሴ የጀሜ ኮረብታ ላይ በግርማ ሞገስ ከተኮፈሰውና ከ107 ዓመት እድሜ ባለጸጋው ታላቁ አይጠየፍ አዳራሽ ጣሪያ ላይ የሚፈሰው የዝናብ ውሃ ወደ ሁለት ታላላቅ የኢትዮጵያ ወንዞች ይቀላቀላል። ወደ አባይና ወደ አዋሽ። አንድ ጣሪያ ላይ ግማሹ ለአዋሽ፣ ግማሹ ለአባይ የሚያካፍል ነው። የወሎን ህዝብ ማንነት የሚገልጽ ነው። በብሔር በሃይማኖት በጎጥ ሳይከፋፈል የኖረ ህዝብ ነው። እንደ ዩኒቨርሲቲው ፕሬዚዳንት ዶክተር አባተ ጌታውን ጥቆማ ወሎ ዩኒቨርሲቲም ለታሪካዊ ስፍራ የሚመጥን ታሪክ አሜሪካዊ ማዕከል አቋቁሟል። የጥቁር አባይ እና የአዋሽ ተፋሰሶች ምርምር ማዕከል። ይህንን ያቋቋምንበት ምክንያት በሁለቱም አካባቢ ላይ አሁን ብዙ ጊዜ ክርክራችንም ውይይታችንም ሳይንሳዊ አይደለም፣ ትርክት ነው። ዝም ብሎ ከመሬት የተነሳ ስለነበረ ከአዋሽ ተፋሰስ ጋር ራሱን የቻለ ተቋም አለ፣ ያንን እንዲያጠና ለምርምር እንዲውል አዋሽ ብቸኛው በኢትዮጵያ ተነስቶ በኢትዮጵያ ውስጥ የሚቀር በተለይ በዚህ በአፋሩ አካባቢ ላይ የብልጽግናችን ምንጭ ነውና ለሱ በጥናት ተመስርቶ እንዴት አገልግሎት ላይ እናውለው ነው። ሁለተኛው አባይ ነው። ትልልቅ ገባር ወንዞች ከሁሉ አካባቢ ነው የሚሄዱት። አባይ እስከ ግብጽ ድረስ ያለውን ሕይወት የሚመግብ ነው። ከቀያችን ከደጃችን እየተደኛ ከአባይ ላይ አፈራችንን ጠርጎ ይወስዳል። መሬቱ አሁን ራቁቱን ቆርቷል። ስልሳ ፐርሰንቱ የሚሆነው ኢትዮጵያ ሕዝብ ጨለማ ውስጥ ነው ያለው፣ መብራት የለም። ዝም ወሎ ብታሄድ በኩራዝ ነው እያነበብን ጊዜ ለዚህ ይህንን ውሃ እኩል በሆነ መልክ የእኛን ችግርን በማሳየት ሳይንሳዊ በሆነ መልክ ለግብፅ ህዝብ ለማቅረብ ጥናት ማዕከል ያስፈልጋል ብሎ ጉንጫ አልፋ ክርክር አይደለም። ወደ ያሉ አገሮች ወደ ላይ ያሉ ሀገሮችን ችግር በደንብ እንዲያዩት። በአንኛ ክፍል ዘመን ሁሉ ነገር በውይይት ነው መፈታት ያለበት። ውይይት ደግሞ ሲባል ያንተ ችግር ሌላው እንዲረዳልህ ያስፈልጋል። የግብጽ የግብፅ ወንድሞቻችንን እየጋበዝን የዋሽ ተፋሰስ አካባቢ ያሉት እየጋበዝን ጤና ማዕከሉ ላይ ሳይንሳዊ የሆነ ስራ እያሉበት ነው። በወሎ ዩኒቨርሲቲ የህግ መምህር የሆኑት ይበልጣል መስዋዕቱ የማዕከሉ መቋቋም በሳይንሳዊ ትንታኔ የተደገፈ መረጃ ለመለዋወጥ ያስችላል ይላሉ። ብዙ አለም አቀፍ ስምምነቶች እና ኢትዮጵያን ባለፈው የተፈራረሞች የ2015 የመሮ ስምምነት ላይ እራሱ አንዱ የሀገራት ግዴታ የሚለው ምንድን ነው? ስለ አባይ የመረጃ የመቃየር ግዴታ ያስቀመጠበት ሁኔታ አለ። ግን ምንድን ነው፣ ለምሳሌ እኛ የምናቀየረው መረጃ ምንድ መስጣቸው መረጃ ምንድን ነው? መጀመሪያ ምን ያክል ነው አባይ የምናውቀው እኛ? ምን ያክል ነው ግባሮቻቸውና ወንዞቻችን በስነ ሳት የምናውቀው እኛ? ለምን ጥናት ስለሚፈልግ ማለት ነው። ኢቨን፣ የአባይ ዓመታዊ ፍሰት ይህን ያክል ነው ይህን ያክል ነው የሚሉ እኮ ግብጾች ናቸው። ሰማንያ አምስት ፐርሰንት የአባይ ውሃ ከኢትዮጵያ ይፈሳል ምናምን፣ ይህንም እነሱ የነገሩን ነው። እኛ እናቀውም። እንደውም አንዳንድ ምሁራን እንደሚያስቀምጡት ምንድን ነው ኢትዮጵያ ውስጥ በጣም ከፍተኛ ዝናብ የሚኖርበት ወቅት ላይ የኢትዮጵያ ኮንትሪቢሽን እስከ ዘጠና አምስት ፐርሰንት ድረስ ይሄዳል ነው የሚሉት። ዜፎ የእነዚህ መርምር ተቋማት እንትን ማለት አስፈላጊ ፋክቶችን ወይደሞ መረጃዎችን ውሃው ላይ እንድናቅ አግዛል ነው። ከዚህ በተጨማሪ ገባር ወንዞች ላይ እየደረሰ ያለውን ችግር ለይቶ መፍትሄ ለማስቀመጥም የማዕከሉ መቋቋም ጠቀሜታው እየላቀ መሆኑን ጠቅሰዋል። ያለው የዩኒቨርሲቲ የብዛዮት መምህርና ተመራማሪ ዶክተር ሁሴን አዳል ከሶስት ዓመታት በፊት የአዲስ አበባ ዩኒቨርሲቲ ከካርቱማቻው ጋር በአባይ ጉዳይ ካርቱም ውስጥ ባዘጋጁት ውይይት ላይ የሰሜን ኢትዮጵያ ዩኒቨርሲቲዎች ልኡካን ቡድንን በመምራት ተሳትፈው ነበር። በወቅቱ ጥናታዊ ጽሑፍ ያቀረቡ የሱዳን ተመራማሪዎች አድሏዊነት የተሞላበትና ብሔራዊ ጥቅማቸውን ለማስጠበቅ ብቻ ሲሉ በሳይንሳዊ ትንታኔ ያልተደገፈ ገለጻ ማቅረባቸውን ያስታውሳሉ። የወርክሾፑ መሪ ሀሳብ ኢምፓክትስ ኦፍ ጌርድ ወይም የታላቅቁ ህዳሴ ግድብ ተጽዕኖዎች በሚል ስለነበር አስራ አራት የጥናት ወረቀቶች ወይም የምርምር ሀሳቦች ቀርበው ነበር። ከእነዚህ ውስጥ አስራ አንዱ በዩኒቨርሲቲ ኦፍ ካርቱም ቀረቡ ሲሆን ሶስቱ ከኛ አካባቢ ይሄዱ ነበሩ እና እዛ ላይ የታዘብኩት ነገር ምንድን ነው? የቀረቡት ወረቀቶች ላይ የካርቱም ዩኒቨርሲቲ ምሁራን በአጠቃላይ በሁሉም መስክ ግድቡ ከግድበታችን ላሉ ሀገሮች ጎጂ እንደሆነ፣ አሉታዊ ተጽዕኖ እንደነበረው ከጥናት መሰረተ ሀሳብ ሙ ይወጣ እያሉ ለማስረት የብሔራዊ ጥቅምን ብቻ የማረጋገጥ ካሄድ ነበረበት። በዛን ጊዜ የነበረውን አካሄዳቸውን ያየሁት አንድም ከጭፍን ስጋት የተነሳ ሁለተኛ ደግሞ ኢትዮጵያ ላይ እንደ አይነት ልማት የሚደረግ ከሆነ ወደ ታላላቅ ልማቶችም የሚያሸጋግር በመሆኑ ጠንካራ አገር በጎረቤት መገኘቱ የሚመለከቱበት አይን የተለየ በመሆኑ ነው ብዬ ነው የምለው። የህግ ምሁሩ ይበልጣል ግን ግብጽ በተፋሰሱ ውስጥ ያሉ ሀገራት የእሷን ጥቅም እንዲያስከብር ሩላት የፖለቲካ ሸፍጥ ከመስራት አትመለስም ባይ ናቸው የናይል ፖለቲካ ውስጥ ለምንድን ነው ግብጾች የዲፕሎማቲክ ና አጠቃላይ ፖለቲካ የበለጠ የወሰዱብን ብለን ስንጀምር ትልቁ መነሻቸው ግብጽ ውስጥ በሙሉ ሰዓት የሚሰሩ እንደዚህ የሪሰርች ናይል የሚሰሩ የሪሰርች ተቋማት ና የበርበር ተቋማት መኖራቸው ነው በዋናነት የማዕከሉ መቋቋም እንደዚህ አይነት የተዛቡ አቋሞችን በማስተካከል ሚዛናዊ ዳኝነት እንዲኖር ያስችላል ባይ ናቸው አቶ ይበልጣል ኢትዮጵያውያን በብሔራዊ ጥቅማችን ላይ አንድ መሆንን ከግብጽ መማር አለብን ሲሉም ያሳስባሉ ስለ ግብጽ ሲነሳ በየትኛውም ሁኔታ በየትኛውም የፖለቲካ አቋም ላይ ቢለያዩ የናይል ጉዳይ ላይ ሲመጣ እንደሚያደርጉት ብዙ የአረብ ሀገራት እና ግብጽን አንድ አድርጓቸው የማድረግ ነገር አለ። ግብጽ ግን በብሔራዊ ጥቅም በመጣ ጉዳይ ላይ የፍልስጤምን ጉዳይ ወደኋላ መተው እኮ ከእስራኤል ጋር የምትወግድበት ሁኔታ አለ እኮ ይሄ የሀገር ጉዳይ ላይ ሲመጣ ወደ እዚህ ምናምን የምንለበት ነገር የለም ነው። ስለዚህ ከእነሱ አሁን ከግብጾች መማር ያለብን ብዙ ነው። ሲያስገነቡት ሶሻሊስት ነበሩ። እንደጨረሱ ናስር ሞተ፣ ሳዳት መጣ። ምኑ ነው የመጣው የፖለቲካ አሰላለፍ ራሱ በስራ ተጠቅመዋል የሚባልበት ሁኔታ ያ በቅርቡ በተካሄደው የአማራ ዩኒቨርሲቲዎች ፎረም ማዕከሉን በማጠናከር አገራዊ ተጠቃሚነትን እውን ለማድረግ ዩኒቨርሲቲዎቹ ቃል ገብተዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም አዘጋጅ ሰለሞን አባት እና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ከኛ ቀጥሎ የሚመጣው የትግርኛ ዝግጅት የአየር ሰዓቱን ይረከባል። በእኛ በኩል ሰላም ደናደሩ።